ተላላፊ ባልሆኑ በሽታዎች ታመው በሕክምና ተቋማት ውስጥ ክትትል ይደረግላቸው የነበሩ ከሀምሳ ሺህ በላይ ሕሙማን በመድኃኒትና በሕክምና ጦት ምክንያት ሕይወታቸው ለአደጋ መጋለጡን የክልሉ ጤና ቢሮ ምክትል ኃላፊ እንደሆኑ የተነገረው ዶክተር ጸጋይ በሪሁ ለቪኦኤ ገልጸዋል። በነገራችን ላይ ፌዴራሉ መንግስት የትግራይ ክልላዊ መንግስት ተበትኗል፣ ሕግ ወጥ ነው ሲል ካወጀ ወዲህ አሁን ትግራይን እያስተዳደረ ላለው ኃይልም ሆነ ለቢሮዎቹና ለተቋማቱ እውቅና አይሰጥም። በተለይ ባለፉት ስድስት ወራት ውስጥ ወደ ክልሉ የገባ ምን መድኃኒትና የህክምና መሳሪያ እንደሌለ በዚህም ምክንያት ታማሚዎችም ተገቢውን የጤና አገልግሎት እንደማያገኙ ዶክተር ጸጋይ ተናግረዋል። ሁልጌታ ጽሀ ከመቀሌ ተጨማሪ አለው። ዶክተር ጸጋይ በሪሁ ለአሜሪካ ድምፅ በሰጡት ማብራሪያም በየሶስት ወራት ወደ ክልሉ መድኃኒትና የሕክምና መሳሪያዎች ይገቡ ነበር ብለው፣ ጦርነቱ ከተጀመረ በተለይ ደግሞ ካለፈው ሰኔ ወር ጀምሮ ግን የገባ መድኃኒት የለም ብለዋል። በዚህም ደግሞ በትግራይ ተላላፊ ባልሆኑ በሽታዎች ማለትም የስኳር፣ ኩላሊት፣ ካንሰር፣ የልብና ደም ግፊት ታካሚዎች በአሁኑ ጊዜ አገልግሎት እያገኙ አይደለም በማለት ገልጸዋል። በነዚህ በሽታዎች ታመው ወደ ጤና ተቋማት ተመዝግበው ክትትል ይደረግላቸው የነበረም ከ50 ሺህ በላይ ሰዎችም ሞታቸው እየጠበቁ ነው ብለዋል። እዚያቶም ኣብቲ ናይ ሰላም ጊዜ ቅድሚ ሓደ ዓመት ፅቡቅ ዝበሃል ክትትል ኣብ ጥዕና ትካላት እናግበሩ ገሊኦም እናድሓኑ ገሊኦም ከዓ ቲ ጉስቁልና እውን ብዓብዪ ደረጃ ናቐነሰ እዩ ነይሩ እነዚህ በሰላሙ ጊዜ ከአንድ አመት በፊት መልካም የሚባል ክትትል በጤና ተቋማት እያደረጉ አንዳንዶች እየዳኑ ሌሎችም ስቃያቸው በትልቅ ደረጃ እየቀነሰ ነበር። በአሁኑ ጊዜ ግን ሙሉ በሙሉ የትግራይ መንገዶች በመዘጋቱና ትግራይ በመከበቧ የሚያስፈልግ መድኃኒት፣ የህክምና መሳሪያ ማግኘት ባለመቻሉ የህክምና አገልግሎት መስጠት አልተቻለም። ስለዚህ ተላላፊ ባልሆኑ በሽታዎች የተጠቃ የህብረተሰብ ክፍላችን ትልቅ አደጋ ውስጥ ይገኛል ወይም ደግሞ እጣው ሞት ሆኗል ነው ያሉት። አገልግሎቱ እያገኙ ከነበሩ ሰዎች በተጨማሪ ወደ ህክምና ተቋማት ሄደው ያልተመዘገቡ በእነዚህ በሽታ የተጠቁ ቁጥራቸው ብዙ የሆነ ሰዎች አሉ ብለዋል ዶክተር ጸጋይ። በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በአሁኑ ጊዜ ስራ መስራት በማይችልበት ደረጃ ደርሰዋል ያሉት ምክትል ኃላፊው ኩላሊት ህማም ዳህረ ወሲድና ኮይና ዲያሊሲስ ዝስራሓሎ ናይ ኩላሊት ህዝቦ ዝስራሓሎ ኣብ ዓይደር ጥራሕ ዝዋሃብ ነር ትግልጋለት ብምክንያት ዕፅዋን ከበባን የኩላሊት በሽታ ወስደን ካየን የኩላሊት እጥበት ወይም ደግሞ ዲያሊሲስ የሚሰራላቸው ሰዎች በአይደር ሆስፒታል ብቻ ነው አገልግሎቱ በክልሉ ይሰጥ የነበረው። በከበባው ምክንያት ታካሚዎች አገልግሎቱ እያገኙ አይደለም። ምክንያቱም አቅርቦት ከሌለ የኩላሊት እጥበት ማካሄድ አይቻልም። በዚህ ምክንያት ለብዙ አመታት አገልግሎቱ እያገኙ ህይወታቸውን ማዳንና ማስቀጠል ይችሉ የነበሩ ታካሚዎች አይናችን እያየ ህይወታቸው እያለፈ ነው። የቅርብ ጊዜ መረጃ ለማየት ሰላሳ የሚሆኑ የኩላሊት እጥበት ያገኙ የነበሩ ታካሚዎች አገልግሎት ማግኘት ባለመቻላቸው እያየናቸው ሙተዋል። ሌላው ስለ ካንሰር በሽታ ለማንሳት ለበሽታው መድኃኒት በቀላሉ የሚገኝ አይደለም። እንኳን በዚህ ሁሉም መንገዶች ተዘግተው በከበባ ውስጥ ሆነን፣ በሰላም ጊዜም በቀላሉ በገበያ የማይገኝ ነው። አሁን ደግሞ ባለው ሁኔታ ምንም የለም። በተለይ ባለፉት ስድስት ወራት የገባ መድኃኒት የለም ነው ያሉት። ከለጋሽ ተቋማት የሚላክ መድኃኒትና የሕክምና መሳሪያም ወደ ትግራይ እንዳይገባ እየተስተጓጎለ ነው ሲሉ ተናግረዋል። እቲ ሓደ መንገዲ ዝነበረ ምናልባት በቶም ግበርቲ ሰናይ ጌርና ዝተወሰነ መድሓኒት ንምምፃ እዩ ነሩት ሓሳብ ካብ ውጥን ሒዝና ጀሚርና ዝነበርና ግን ያው ቲ ፀላኢ ብጣዕሚ ኢንቴንሽናሊ ኮነ ኢሉ አብ ትግራይ ጆኖሳይድ ክፍጽም ሌላው መንገድ የነበረው በምግባረ ሰናይ ተቋማት በኩል የተወሰነ መድኃኒት ማምጣት ነበር፣ እንደ እቅድ ይዘነው የነበረ። ሆኖም ጠላት ሆን ብሎ የትግራይን ዘር ለማጥፋት መንገዶች ሁሉ ዘግቷል። በለጋሾች መድኃኒት ለማስገባት የተደረገው ሙከራም ተቋርጧል። ስለዚህ የሚገኙ መድኃኒቶች ለታካሚዎቻችን እየሰጠን እያከምን ቆይተናል። አሁን ግን መድኃኒት ስለሌለ እጣቸው ሞት ነው። እኛም መድኃኒት ስለሌለ ከዚህ በላይ ለማገዝ ያስቸግረናል። ስለዚህ እያየናቸው ነው እየሞቱት ያሉት። ስለዚህም በአሁኑ ጊዜ በትግራይ መድኃኒትና የሕክምና መሳሪያ አቅርቦት ባለመኖሩ ሕብረተሰቡ አደጋ ውስጥ ነው የገባው ነው ያሉት። በትግራይ አብዛኛው የጤና ተቋማት መውደማቸውና በአሁን ጊዜ ባለው የመንገዶች መዘጋት ወደ ክልሉ የሕክምና መሳሪያዎችና መድኃኒትም እየገባ አይደለም ያሉት የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ጸጋይ፣ በአሁን ጊዜ ታካሚዎች አገልግሎት እያገኙ አይደለም ብለዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለ።